ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ሐምሌ 29 2008 ዝግጅታችን ተጀመረ። ጤና ይስጥልን፣ እንደምናመሻችሁ። ጤና ይስጥልን፣ ክብራትና ክቡራን አድማጮች እንደምናምሽታችኋል። የምሽቱ አስተናጋጆቻችሁ ሰሎሞን አባተና አዲሱ አበበነን አሁን የሚታዩ አንዳንድ ሰልፎች አንደኛ ትጥቅም መሳሪያ ነው አንግቦ የሚመጡ ሰዎች የሚያደርጉት ሰልፍ ያለ መሆኑ፣ ሁለተኛ ባለቤቱ ማን እንደሆነ የማይታወቁ ሰልፎች መሆናቸው እና አንዳንድ ጊዜም በውጭ በጸረ ሰላም ኃይልነት ተደራጅተው ይሄን ሀገር ለማፈራረስ የሚፈልጉ ኃይሎችም ጭምር በሚልኳቸው የፌስቡክ መልእክቶች የሚደራጅ ሰልፍ የሚመስል ያለበት መሆኑ እነዚህ ነገሮች ባለቤት የሌላቸው እንደመሆናቸው መጠን ሕገ ወጥ ናቸው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ ከሰጡት መግለጫ የተወሰደ ነው የሰማችሁት። በአብይ ርዕስ ዘገባ አለን። ለተጨማሪ አርዕስተ ዜና አዲሱ አሁን ቀደም ሲል ከተሰማው ሌላ ዛሬ ጎንደር ውስጥ በተቀሰቀሰ ግጭት የሟቾችን ቁጥር በተመለከተ የተለያዩ ምንጮች የተለያዩ አስተያየቶች እየሰጡ ነው። ለደቡብ ሱዳን የውጭ ጣልቃ ገባ ኃይል እንዲታዘዝ ተጠየቀ። የ2016 የሪዮ ኦሎምፒክ በአገሩ ሰዓት ዛሬ አርብ ማታ ይጀመራል የሚሉ ይገኛሉ። አመሰግናለሁኝ አዲሱ። ላረስተ ዜናው አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ ህዝቡ ባለቤቱ በማይታወቅና በማህበራዊ ድረገጽ በሚመራ ህገወጥ ሰልፍ ጥሪ ራሱን እንዲቆጥብ የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ አሳስበዋል። መንግስት ህግ የሚያስከብር የማስከበር ይቅርታ ኃላፊነቱን ለመወጣት ህገ ወጥ ድርጊቶችን የመግታት ስራ እንደሚሰራም አስታውቀዋል። ቀደም ሲል እንዳልነው ይህን ሰፋ ባለ ሁኔታ የዕለቱ አብይ ርዕስ ይመለስበታል። የፌዴራሉ ጠቅላይ ፍርድ ቤት የቀድሞ የአንድነት ፓርቲ የህዝብ ግንኙነት ኃላፊ በነበረው በአቶ ሀብታሙ አያሌው ላይ የጣለው እግድ እንዲነሳ ለቀረበው አቤቱታ ዛሬም ውሳኔ አልሰጥም። ከዚህ በኋላ ያለው የፍርድ ቤት ሂደት ለአቶ ሀብታሙ የሚጠቅመው ስላልሆነ ለጉዳዩ ወደ ፍርድ ቤት እንደማይሄዱ ጠበቃው አስታውቀዋል። በሌላ በኩል ደግሞ የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት የእነ አቶ ጉርሜሳ አያኖን የክስ መቃወሚያ ውድቅ አድርጓል። የእምነት ክህደት ቃላቸውን እንዲሰጡ ቀነቀጠሮ ቆርጧል። በመጽሔት ዘርዘር ያለ ዝገባለን። ጎንደር ከተማ ውስጥ ዛሬ በተቀሰቀሰ ግጭት በጠፋ ሕይወት ላይ የተለያዩ ምንጮች የተለያየ ቁጥር እየሰጡ ነው። የአሜሪካ ድምፅ ያነጋገራቸው የከተማይቱ ነዋሪዎች እስካሁን አራት ሰው መገደሉን ሲናገሩ የክልሉ መንግስት ግን እስካሁን ባለን መረጃ የተገደለው አንድ ሰው ብቻ ነው ብሏል። የክልሉ መንግስት አክሎም ከግጭቱ በኋላ ንብረት መውደሙንና መዘረፉን አስታውቋል። ነዋሪዎቹ ለግጭቱ መቀስቀስ ዋና ምክንያት በሰላማዊ መንገድ ቁጭ ብሎ የኮሎኔል ደመቀ ዘውዴን ሰሜን ጎንደር ከፍተኛ ፍርድ ቤት በመቅረብ ሲጠባበቅ በነበረ ህዝብ ላይ አስለቃሽ ጭስ መወርወሩ ነው ብለዋል። መጽሔት ወደኋላ ዘገባ ይኖረዋል በዚህ ላይ። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዛሬ አርብ የተሰበሰቡት የምስራቅ አፍሪቃ መሪዎች በጦርነት ለዳሸቀችው ለደቡብ ሱዳን የውጭ ኃይሎችን ጣልቃ ገብነት መፍቀድ አለባቸው ሲሉ አንድ የደቡብ ሱዳን የተቃዋሚው አካል ባለስልጣን ተናግረዋል። በሽምቅ ተዋጊዎቹና በመንግስት ኃይሎች መካከል ውጊያ ከተካሄደ እና ወደ ሶስት መቶ ያህል ሰው ከሞተ ሌሎችም በብዙ ሺዎች የሚቆጠሩ ከተሰደዱ በኋላ ደቡብ ሱዳን ዋና ከተማ ውስጥ ውጥረቱ አይሏል። በኢትዮጵያና በአፍሪካ ህብረት ተቃዋሚዎቹን የሚወክሉት ጎይዩል ዮይ እንዳስረዱት ባለፈው ዓመት ስምምነቱ ሲፈረም ሌላ ሶስተኛ ኃይል እንደማያስፈልግና የጁባን ፀጥታም ሁለቱ ኃይሎች ሊያስከብሩ እንደሚችሉ ነበር የተደረሰበት ውሳኔ የሚናገረው ይሁንና አሉ ተቃዋሚው በአውሮፓውያኑ የዘመን አቆጣጠር ባለፈው ሐምሌ 8 9-11 ጁባ ውስጥ የሆነውን ስናይ የደቡብ ሱዳን መንግሥት ፕሬዚደንቱም ራሳቸው ኃይሎቻቸውን መቆጣጠር እንዳልቻሉ ነው የሚታየው። በአሁኑ ሰዓት ወደ 12 ሺህ የመንግሥታቱ ድርጅት የሰላም ጥበቃ ወታደሮች ደቡብ ሱዳን ውስጥ መመደባቸው ታውቋል። የምሥራቅ አፍሪካ በይነ መንግሥታዊ ባለስልጣን የልማት ባለስልጣን ኢጋድ መሪዎች አዲስ አበባ ውስጥ ስብሰባ የተቀመጡ ሲሆን ፕሬዚደንት ሳልቫኪር አልተገኙም። በስብሰባው ላይ በመጽሔት ዘገባ ይኖረናል። የሊቢያ ሙስሊሞች ራሱን እስላማዊ መንግስት ባደረገው እስላማዊ ነውጠኛ ቡድን ይዞታዎች ላይ ያነጣጠረውን የዩናይትድ ስቴትስ የአየር ጥቃት አወገዙ። ታዋቂነትና ተሰሚነት ያላቸው ሙስሊም ባወጡት መግለጫ የሰኞ ዕለታው የአየር ጥቃት ምንም እንኳ ዓለም አቀፍ እውቁና ባለው የሊቢያው የአንድነት መንግስት ጠቅላይ ሚኒስትር ፋይዝ አልሳራጅ የተጠየቀ ቢሆንም ቅሉ ህገወጥ ነው ብለዋል። የአገሪቱ ታላቁ ሙፍቲ ሳዲቅ አል ጋርያኒ ይህ የዩናይትድ ስቴትስ የአየር ጥቃት ተቀባይነት የሌለው ነው ብለዋል። በሊቢያው ቴሌቪዥን ላይ ቀርበው ያሰሙት ቃልም አይሲስን የመደገፍ ያህል ነው ተብሏል። ምዕራባውያን እንደ አውሮፓ አቆጣጠር በ2011 የፕሬዚዳንት ሙአመር ጋዳፊን አገዛዝ ለመጣል ያደረጉትን እርዳታ በአዎንታዊ መልኩ ያወሱት ሙፍቲው በአሁኑ ወቅት የሚያደርጉት የአየር ጥቃት ግን የነቢያን የሊቢያን መንገድ ወይም የነቢዩን መንገድ ይቅርታ፣ የሳተና ያልተከተለ ነው ብለዋል። የደቡብ አፍሪቃው ገዢ ፓርቲ የአፍሪካ ብሔራዊ ምክር ቤት ወይም ኤኤንሲ በአካባቢ ምርጫዎች እጅግ አነስተኛና ከቀድሞ ዝናው ጋር የማይመጣጠን ውጤት እያስመዘገበ መሆኑ ተገለጸ። ኤኤንሲ ምንም እንኳ በምርጫው እየመራ ቢሆንም በኔልሰን ማንዴላ ይመራ የነበረው ፓርቲ እስካሁን ከዘጠና ከመቶ በላይ ድምፅ ተቆጥሮ ያለው ውጤት በዘመነ አፓርታይድ ከነበረው ድጋፍ አኳያ ሲታይ የሽንፈት ያህል እንደሆነ ተንታኞች እየተናገሩ ነው። የንግድ መናኸሪያ በሆነችው ጆሐንስበርግ እና በዋና ከተማይቱ ፕሪቶሪያ የተገኙት ውጤቶች እጅግ ተቀራራቢና ገዢውን ፓርቲ የሚያሰጉ መሆናቸው ተስተውለዋል። የፖለቲካ ተንታኙ ሶማዶዳ ፊኬኒ ለፈረንሳይ የዜና ወኪል ሲናገሩ የአፍሪካ ብሔራዊ ምክር ቤት እንዲህ ማሽቆልቆል ካሁን ቀደም ያልታየ ነው ብለዋል። የ2016 የሪዮ ኦሎምፒክ በአገሩ ሰዓት አቆጣጠር ዛሬ አርብ ማታ ይጀመራል። የኦሎምፒክስ ጨዋታ በነገራችን ላይ ደቡብ አፍሪካ ውስጥ ሲካሄድ ይሄ የመጀመሪያው ነው፣ ደቡብ አሜሪካ ለማለት ነው፣ ሲካሄድ የመጀመሪያው ነው። መጽሔት ሰፋ ያለ ትንታኔ ይኖረዋል። ተቀማጭነታቸው ዩናይትድ ስቴትስ ውስጥ የሆነው ሙስሊም የሃይማኖት መሪ ፌቱላ ጉሌን በቱርክ መንግሥት የተላለፈባቸውን የእስራት ማዘዣ አወገዙ። በቱርኩ መንግሥት ግልበጣ ከራጃቸው አለበት ተብለው የተጠረጠሩትን እኚህን የሃይማኖት መሪ ዩናይትድ ስቴትስ እንድትልካቸው የቱርክ ፕሬዚዳንት ራችብ ኤርዶሃን ጠይብ ጥያቄ ማቅረባቸው ይታወቃል። እናም ጉሌን ባወጡት መግለጫ የቱርክ ፍርድ ቤቶች የፍትህ በነጻነት ፍትህና ነጻነት እንደሌላቸው ጠቅሰው ይህ የእስር ማዘዣ በራሱ የፕሬዚደንት ኤርዶሃን አምባገነንነትና ከዲሞክራሲያዊ አሰራርም የቱን ያህል እንደራቁ የሚያሳይ ነው ብለዋል። ጉሌን በዚህ በተጠረጠርኩበት የመንግስት ግልበጣ ሴራ እጄ የለም ሲሉም አስተባብለዋል። በመጨረሻም የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ትናንት ሐሙስ ሃምሳ አምስተኛ የልደት ቀናቸው በርካታ የትዊተር መልእክቶች ደርሷቸዋል። ምክትል ፕሬዚዳንት ጆ ባይደን ወንድሜና የዘላለም ጓደኛዬ ከሚል ጽሁፍ ጋር አብረው ከተነሱ ፎቶግራፍ ልከውላቸዋል። ዲሞክራቷ እጩ ፕሬዚዳንታዊ ተወዳዳሪ ሂለሪ ክሊንተን ደግሞ ከራሳቸው ከሚስተር ኦባማ ጋር ሲሳሳቁ ያለውን ፎቶግራፍ ልከውላቸዋል። በትዊተር የቀድሞ ፕሬዚዳንት የቢል ክሊንተን መልእክት ለየት ያለና ጥቂት የሚያስቅ ነው። ትክክለኛውን ፊኛ ወይም ባሎንስ ብንልክሎ ደስ ባለን ግን ምን ያደርጋል። በዲሞክራቲክ ጉባኤ ፍጻሜ ላይ ጨረስ ናቸው ብለው ኮንቬንሽኑ ላይ ለባለቤታቸው ጉዳይ ማለት ነው ኮንቬንሽኑ ላይ የተለቀቁትን ባሎኖች ፎቶ ልከውላቸዋል። ትንሽ አስቃል። በዛሬ ሃምሳ አምስት ዓመት ያ የወጣትነት ፈገግታ ዛሬም በየቀኑ ይገዛኛል ብለው ትዊት ያደረጓቸው ደግሞ ውድ ባለቤታቸው ሚሼል ኦባማ ናቸው። ቤተሰቡ እሁድ ለረፍት ወጣ ይላል። ትናንት በዕለት ሁለት እዚሁ ጆርጅ ታውን ውስጥ በሚገኝ አንድ ተራ ሬስቶራንት ነው መላ ቤተሰቡ እራት የበላው። በነገራችን ላይ በነገራችን ላይ ፕሬዚዳንት ኦባማ ይህንን ልደታቸውን ላለፉት ተከታታይ ዓመታት ሶስት አራት ዓመታት የሚያከብሩት ከአፍሪካ ወጣቶች ጋር ነው። ይህንን ታውቃለን። የአፍሪካ ወጣት መሪዎች የያሌ ማለት ነው የማንዴላ ዋሽንግተን የአፍሪካ ወጣቶች ስብሰባ ላይ ነው የሚያከብሩትና ወጣትነታቸው እንደጠበቁ ነው። እና አፍሪካዊነታቸውንም ተነሳችን ናቸው። ሀፒ በርትዳይ ክቡር ፕሬዚዳንት። ዜናውም አለቃ በቃ በዚሁ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሕርትስ በ22 ሜትር ባንድ በ13860 ኪሎ ሕርትስ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎ ሕርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሐምሌ 29 2008 ዓ ም ምሽት ፕሮግራም ነው። አሁን አድማጮቻችን የዕለቱ አበይት የኢትዮጵያና የዓለም አቀፍ ዜና የሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ህዝቡ ባለቤቱ በማይታወቅና በማኅበራዊ ዌብሳይቶች በሚመራ ህገወጥ ሰልፍ ጥሪ ራሱን ከሚመራ ህገወጥ ሰልፍ ጥሪ ራሱን እንዲቆጥብ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አሳስበዋል። መንግስት ህግ የማስከበር ኃላፊነቱን ለመወጣት ህገወጥ ድርጊቶችን የመግታት ስራ ይሰራልም ብለዋል ጠቅላይ ሚኒስትሩ። መለስካቸው አማሀ ከአዲስ አበባ ተጨማሪ ዘግቧል። ፋና ብሮድካስት ኮርፖሬሽን ባሰራጨው ዜና ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተለያዩና ወቅታዊ ጉዳዮች ላይ በሰጡት ጋዜጣዊ መግለጫ መላ ህዝቡ ችግሮቹን በዴሞክራሲያዊና በሰለጠነ አገባብ መፍታት የሚችልበት ሰፊ ድል እንዳለው ገልጸው ባለቤቱ በማይታወቅና በማህበራዊ ድረገጽ ከሚመራ ህገወጥ ሰልፍ ጥሪ ራሱን እንዲቆጠብ አሳስበዋል። የፋና ኮርፖሬት ዜና እንደገለጸው ሰሞኑን በኦሮሚያና አማራ ክልሎች አንዳንድ አካባቢዎች የተካሄዱና እየተጠሩ ያሉ ሰልፎች አግባብነት እንደሌላቸው ጠቅላይ ሚኒስትሩ ማንሳታቸውን ጠቅሰዋል። ጠቅላይ ሚኒስትሩ እነዚህን ሰልፎች በሚከተለው መልክ ገልጸዋቸዋል። መብት የተጠበቀ ነው፣ ነገር ግን ሰላማዊ ሰልፉን ለማድረግ የሚያስችሉ ሊሟሉ የሚገቡ መስፈርቶች አሉ። እነዚህን መስፈርቶች እስካሟላ ድረስ ሰላማዊ በሆነ መንገድ እስከተሳተፈ ድረስ ሰልፎችን ማካሄድ የሚከለክል ነገር የለም። አሁን ግን የሚታዩ አንዳንድ ሰልፎች አንደኛ ትጥቅን፣ መሳሪያን አንግቦ የሚመጡ ሰዎች የሚያደርጉት ሰልፍ ያለ መሆኑ ሁለተኛ ባለቤቱ ማን እንደሆነ የማይታወቁ ሰልፎች መሆናቸው እና አንዳንድ ጊዜም በውጭ በጸረ ሰላም ኃይልነት ተደራጅተው ይሄን ሀገር ለማፈራረስ የሚፈልጉ ኃይሎችም ጭምር በሚልኳቸው የፌስቡክ መልእክቶች የሚደራጅ ሰልፍ የሚመስል ያለበት መሆኑ፣ እነዚህ ነገሮች ባለቤት የሌላቸው እንደመሆናቸው መጠን ህገወጥ ናቸው። ስለዚህ በህገወጥ ሰልፎች የመሳተፍ ጉዳይ ከሀገራችን ህገ መንግስታዊ ስርዓት ጋር የሚጋጭ ነው። መንግስት እነዚህ አይነት ነገሮችን ዝም ብሎ በቸልታ የሚያያቸው አይደለም። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ህገወጥ ድርጊቶችን ለመግታት መንግስት ህግን ለማስከበር እንደሚገደድና ኃላፊነቱን እንደሚወጣም ገልጸዋል። በህገ መንግስቱ መሰረት ሰላማዊ ሰልፍ የመውጣት መብት የተጠበቀ ቢሆንም ሰሞኑን በተካሄዱትና ለማካሄድ የሚፈለጉ ሰልፎች ግን ከህግ አግባብ ውጪ ባለቤት የሌላቸውና በማኅበራዊ ድረገጾች የተጠሩ ያልተገቡ ቅስቀሳዎች ናቸው ሲሉ ኮንነዋቸዋል። በእነዚህ ተካሂደዋል ባሏቸው ሰልፎችም የተንጸባረቁት አቋሞችና መፈክሮች የኦሮሞንም ሆነ የጎንደርን ህዝብ የሚወክሉ አለመሆናቸውን መንግስት እንደሚገነዘብ ጠቅላይ ሚኒስትሩ ገልጸዋል። ፋና ብሮድካስት ኮርፖሬሽን ያሰራጨው ዜና በስተመጨረሻ ጠቅላይ ሚኒስትሩን በመጥቀስ አሁንም ያልተመለሱ የመልካም አስተዳደርና የልማት ጥያቄዎች መኖራቸውን መንግስት ይረዳል፣ እነዚህን ጉዳዮች ከህዝቡ ጋር በመሆን ለመፍታት ርብርብ እንደሚደረግ መግለጻቸውን አውስቷል። በሌላ በኩል ደግሞ ዛሬ ምሽት አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ የኤምባሲው ሰራተኞች በዚህ ሳምንት መጨረሻ ቀናት በኦሮሚያ ክልል ከመጓዝ እንዲቆጠቡ የሚያሳስብ መልእክት አሰራጅቷል። ኤምባሲው በዚህ መልእክቱ በክልሉ የኢንተርኔትም ሆነ የተንቀሳቃሽ ስልክ ግንኙነት ሊቋረጥ እንደሚችል ያለውን ግምት ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ቀደም ሲል በዜናው ላይ እንደገለጽነው የፌዴራሉ ጠቅላይ ፍርድ ቤት የቀድሞ የአንድነት ፓርቲ የሕዝብ ግንኙነት ኃላፊ በነበረው በአቶ ሀብታሙ አያሌው ላይ የጣለው ዕግድ እንዲነሳ ለቀረበ ቤቱታ ዛሬም ውሳኔ አልሰጠም። ከዚህ በኋላ ያለው የፍርድ ቤት ሂደት ለአቶ ሀብታሙ የሚጠቅሙ ስላልሆነ ለዚህ ጉዳይ ወደ ፍርድ ቤት እንደማይሄዱ ጠበቃው አስታውቀዋል። በሌላ በኩል ደግሞ የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት የእነ አቶ ጉርሜሳ አያኖን የክስ መቃወሚያ ውድቅ አድርጓል። የእምነት ክህደት ቃላቸውን እንዲሰጡ ቀነ ቀጠሮ ቆርጧል። መለስካቸው አማህ ነው ከአዲስ አበባ ይህንንም ይላከልን። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቶ ሀብታሙ አያሌው የጉዞ ግዱ ተነስቶለት ወደ ውጭ ሀገር ሄዶ እንዲታከም ያቀረበውን አቤቱታ መሰረት በማድረግ አቃቤ ሕግ የሰጠውን አስተያየትም እንደመረመረ አስረድተዋል። ፍርድ ቤቱም ጨምሮ ሐምሌ 11 ቀን አቤት ባይ ይታከምበት ከነበረው ካዲስኮ ሆስፒታል ለአቶ ሀብታሙ አያሌው የሰጠውን ማስረጃ በመጥቀስ ታማሚው ያጋጠመው የጤና እክል በሕክምና እርዳታ መፍትሄ ሊያገኝ ያልቻለው በዚያው በካዲስ ሆስፒታል ነው ወይስ በመላ ሀገሪቱ በሚገኙ የጤና አገልግሎት ተቋማት ውስጥ ጭምር ነው የሚለውን አጥርቶ ለፍርድ ቤቱ እንዲጽፍ አዟል ከዚህ በተረፈም ይህን ማስረጃ ለመፍጠት ያለውን ስልጣንም አስፈግጦ እንዲጽፍ አዟል በሁለተኛ ደረጃ ደግሞ የጤና ጥበቃ ሚኒስቴር ታማሚው በሀገር ውስጥም ወይንም ከሀገር ውጭ ሄዶ የሚታከምበትን ሁኔታ አብራርቶ እንዲያስረዳ ትእዛዝ ሰጥቷል በመጨረሻም እነዚህን ማስረጃዎች ተመልክቶ ውሳኔ ለመስጠት ለመስከረም 25 ቀን 2009 ዓ.ም ተለዋጅ ቀጠሮ ሰጥቷል። ቪኦኤ የአቶ ሀብታሙን ጠበቃ አቶ አምሃ መኮንንን ከችሎቶች በዚህ መካከል ምን ማድረግ እንዳሰቡ አናግሯቸው ነበረ። በእኛ በኩል አሁን እንግዲህ ሀብታሙ ከሚፈልገው ወይም ከጠየቀው ጥያቄ አንጻር ቀድሞም ነገር ጉዳዩ ተጓቷል። አሁንም ለመስከረም 25 የሚለው ቀጠሮ ነው የተሰጠው። ከአቶ ሀብታሙ ካለበት የጤና ሁኔታ አንጻር አሁን ከዚህ በኋላ የሚኖረው የፍርድ ቤት ሂደት የሚጠቅም ነው ብለን አናስብም። ስለዚህ በዚህ ደረጃ ነው፣ ከዚህ በኋላ ወደ ፍርድ ቤት ይህን ጉዳይ በተመለከተ ወደዚህ ፍርድ አትመጡም ማለት ነው? ከደንበኛ ጋር ተነጋገር ነው ይህንን ነው። ምክንያቱም ለፍርድ ቤቱም በዛሬው ዕለትም ለማሳሰብ እንደሞከርኩት ይህን ጥያቄ ያነሳ ነው አቶ ሀብታሙ ጤና ሁኔታ ተባብሶ ብዙ በራሱ መንገድ ብዙ ሙከራ ካደረገ ና። ጥያቄውንም ከማንሳታችን በፊት ጊዜያዊ እግዱ ይነሳልን የሚለውን ጥያቄም ከማንሳታችን በፊት በዋናው ጉዳይ ላይ ውሳኔ ይሰጥልን፣ አቶ ሀብታሙ የጤና ሁኔታ በጣም አሳሳቢ ሆኗል ብለን ግንቦት ሰላሳ በነበረው ቀጠሮ ሁሉ ጠይቀናል። በዚህ መሀል ነው እንግዲህ ራሱን ስቶ አቶ ሀብታሙ ለአስር ቀን በላይ በከፍተኛ አደጋ ውስጥ የነበረ እና ያ አደጋ ሲፈጠር ነው ቶሎ ውጭ ሀገር ሄዶ መታከም እንዳለበት ስለተረዳን ጥያቄውን ያቀረብ ነው። ከዛ በኋላ በተለያየ ምክንያት ሲጓተት ቆይቷል። ያን ሁሉንም ተጠብቆ ዛሬ የመጨረሻ ውሳኔ ይሰጣል ተብሎ ነበረ። አሁን ደግሞ እንደገና እንግዲህ ለሌላ ከወር በላይ ጊዜ ነው እየተቀጠረ ያለው። ስለዚህ ከዚህ በኋላ አቶ ሀብታሙ የደረሰበትን ጤና ችግር እሱ አመቺ ነው በሚለው እረዳበታለሁ በሚለው መንገድ እንዲረዳ ከሚሞከር በስተቀር የፍርድ ቤት ውሳኔ ደርሶ አቶ ሀብታሙ ለደረሰበት የጤና ችግር መፍትሄ ይሆናል ብለን ስለማንጠብቅ በእርግጥም ከዚህ በኋላ ወደ ፍርድ ቤት የምንመጣበት ምክንያት የለም። ምናልባት አስፈላጊ ከሆነ ይህንኑ ለፍርድ ቤቱ በጽሁፍ የምንገልጽ ነው የሚሆነው። በሌላ በኩል ደግሞ ከቀትር በኋላ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስራ ዘጠነኛ ወንጀል ችሎት አራቱን የኦሮሞ ፌዴራሊስት ኮንግሬስ አመራር አባላትን ጨምሮ ሀያ ሁለት ተከሳሾች ያቀረቡትን የክስ መቃወሚያ ሙሉ በሙሉ ውድቅ አድርጓል። ተከሳሾቹ የፍርድ ቤት ስልጣንን በተመለከተ ጉዳያችንን ሊያዩ የሚገባው የኦሮሚያ ከፍተኛ ፍርድ ቤት እንጂ የፌዴራሉ ከፍተኛ ፍርድ ቤት ሊሆን አይገባም ሲሉ ያቀረቡትን ክርክርም ፍርድ ቤቱ በጸረ ሽብር አዋጁ በግልጽ የሰፈረ ስልጣን እንዳለውና ለክልል ፍርድ ቤቶች የተሰጠው ስልጣንም በውክልና የተሰጠ ስልጣን እንደሆነ ፍርድ ቤቱ አብራርቶ ውድቅ አድርጓባቸዋል። ይሁንና ከተከሳሾቹ መካከል አንዳንዶቹ የተሰጠውን ብይን በችሎት ፊት ተቃውመዋል በአቶ በቀለ ገርባ አስተያየት ፍርድ ቤቱ በህገ መንግስቱ በግልጽ የሰፈረውን የክልሎችን ፌዴራላዊ ስልጣን እየጣሰ ነው ይህም ፌዴሬሽኑን ከማፍረስ የሚቆጠር ነው አጼ ኃይለሥላሴ የኢትዮጵያና የኤርትራን ፌዴሬሽን እንዳፈረሱት ፍርድ ቤቱም ተመሳሳይ ድርጊት እየፈጸመ ነው ብለዋል አቶ ደጀኔ ጣፋ በበኩላቸው ይህ ፍርድ ቤት በእኛ ላይ ሊያደርገው ያለው ከዓመታት በፊት በማሞ መዘምር ላይ የአጼ ኃይለ ሥላሴ መንግስት የፈጸመውን ነው። የኦሮሞ ህዝብ ይህንን ይወቅልን ሲሉ ተደምጠዋል። ተከሳሾቹ ቀደም ሲል በማረሚያ ቤቱ አስተዳደር ተፈጽሞብናል ያሏቸውን በደሎች በተመለከተ ፍርድ ቤቱ የማረሚያ ቤቱን ተወካይ አስቀርቦ ትዕዛዝ ሰጥቷል። በፍርድ ቤቱ ትዕዛዝ መሠረት ከዚህ በፊት አቤት ባዮቹ ያቀረቧቸው በደሎች ከእንግዲህ ተፈጽመዋል ተብሎ አቤቱታ ቢቀርብና ፍርድ ቤቱ እውነት ሆኖ ቢያገኘው ዛሬ በቀረቡት ተወካይ ላይ ውሳኔ እንደሚሰጥ አስጠንቅቆ አሰናብቷቸዋል። ተከሳሾቹን በተመለከተም በተሰጠው በይን ቅር ከተሰኙ በይግባኝ ለማሳረብ መብት ያላቸው መሆኑን አስታውሶ በአቃቤ ሕግ ለቀረበባቸው ክስ የእምነት ክህደት ቃላቸውን እንዲሰጡ ለነሐሴ አምስት ቀን 2008 ዓመተ ምሕረት ቀጥሯቸዋል። አቃቤ ሕግ የኦሮሞ ፌዴራሊስት ኮንግሬስ አመራር አባላትን አቶ ጉርሜሳ አያኖ፣ አቶ ለጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ በ22 ሰዎች ላይ ባለፈው ሚያዝያ ወር የሽብር ወንጀል ክስ እንደመሰረተባቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸውን ለዘገባው። ወደ ተከታዩ ዘገባ እናልፋለን። ወደ ጎንደር ይወስደናል። ጎንደር ከተማ ውስጥ ዛሬ በነበረ ግጭት በጠፋው ሕይወት ላይ የተለያዩ ምንጮች የተለያየ ቁጥር እየሰጡ ነው። የአሜሪካ ድምፅ ያነጋገራቸው የከተማይቱ ነዋሪዎች አራት ሰው መገደሉን ሲናገሩ የክልሉ መንግስት ግን እስካሁን ባለን መረጃ የተገደለው አንድ ሰው ነው ብሏል። የክልሉ መንግስት አክሎም ከግጭቱ በኋላ ንብረት ማውደምና ዘረፋም እንደነበር አስታውቋል። ነዋሪዎቹ ለግጭቱ መቀስቀስ ዋናው ምክንያት በሰላማዊ መንገድ ቁጭ ብሎ የኮሎኔል ደመቀ ዘውዴን ሰሜን ጎንደር ከፍተኛ ፍርድ ቤት መቅረብ ሲጠባበቅ በነበረው ህዝብ ላይ ፖሊስ አስለቃሽ ጭስ መወርወሩ ነው ብለዋል። ጽዮን ግርማ በቦታው ነበርን ያሉ የአካባቢውን ነዋሪዎችና የክልሉን መንግስት ቃል አቀባይ አነጋግራ ተከታዩን ዘግባለች። የአሜሪካ ድምፅ ያነጋገራቸው የጎንደር ከተማ ነዋሪዎች እንደገለጹት ባለፈው ሐምሌ ስድስት ቀን በቁጥጥር ስር የዋሉት የወልቃይት ህዝብ ማንነት ጥያቄ አስተባባሪ ኮሚቴ አንዱ አባል እንደሆኑ የተነገረውና በእስር ላይ የሚገኙት ኮሎኔል ደመቀ ዘውዴ ዛሬ በጎንደር ከተማ ቡልቆ እየተባለ በሚጠራው አካባቢ በሚገኘው የሰሜን ጎንደር ከፍተኛ ፍርድ ቤት ይቀርባሉ መባሉ በማህበራዊ ሚዲያና በተለያዩ መንገዶች በመገለጹ ቁጥሩ ቀላል የማይባል ህዝብ ፍርድ ቤቱ ደጃፍ ከጠዋት ጀምሮ መሰለፉን ይገልጻሉ። በዚህ ፍርድ ቤት ተገኝተው እንደነበር የገለጹልኝ አቶ ሸፈቀ አደመ ኮሎኔል ደመቀ ዘውዴ ሊታሰሩ አይገባም፣ ከታሰሩም በኋላ ፍርድ ቤት ሳይቀርቡ ይህን ያህል ጊዜ ሊቆዩ አይገባም፣ ችሎቱም በግልጽ ሊደረግ ይገባል፣ ህዝቡም ችሎቱን ሊከታተል ይገባል በሚል እንደሆነ ይናገራሉ። ያው ሰው ተሰባስቦ በሰላማዊ መንገድ ችሎቱን ይከፈታል ኮሎኔል ለመጋዘብ ይመጣል ብሎ እየተጠባበቀ ያለ አድማ በታኝ በየት እንደመጡ አልታወቅም፣ ለማን እንደታዘዙም ሳይታወቅ መጥቶ አድማውን ለመበተን መተኮስ ጀመሩ። ሌላው በተመሳሳይ በቦታው ነበርኩ ያሉት አቶ ስማቸው አምባው በዛሬው እለት በፍርድ ቤት የተገኘው ሰው በጣም ብዙ እንደነበር ይናገራሉ። ከመብዛቱ የተነሳ ፊት ላይ የነበሩ ሰዎች በሙሉ መሬት ላይ ተቀምጠው ነበረ። እጃቸውን አጠላልፈው የመታሰር ምልክት ነጻ ኮሎኔል ሚኒስትሩን ለክትል ምልክት እያሳዩ ነበር። ከዛ ባሻገር ያለው ህዝብ ቁሞ ከፍርድ ቤት የሚሰጠውን ምላሽ የተጠባበቀ ነበረ። ነገር ግን ይህን ማድረግ አልቻሉም። ህዝቡን መመለስ የሚችሉት በሰላማዊ እና በሰላማዊ መንገድ ነው። ባለፈውም እንዳስተዋላችሁት የነበረው ሰላማዊ ሰርፍ ዓለምን አጀብ ባሰኘ መልኩ ያለምንም እንከን ተጀምሮ ተጨርሷል። ነገር ግን ዛሬ የነበረው ነገር ምንድን ነው? ህዝቡን በሰላማዊ መንገድ ማግባባት ሲቻል በፍቅር መመለስ ሲቻል እና በንግግር መፍጣት ሲችሉ አድማ በተኞች ከላይ በኩል መጥተው ጋዝ ጭስ በመልቀቃቸው ምክንያት ህዝቡ እንቅስቃሴው እንዲጀምር አድርጎታል። ይህ ነው የነበረው የነገሩ መጀመሪያ፣ ይህ ነበረ። በተመሳሳይ በቦታው ነበርኩ ያሉት አቶ ክንዱሽ ሀጎስ ኮሎኔል ደመቀ ዘውዴ ከታሰሩበት ጊዜ ጀምሮ ፍርድ ቤት ይቀርባሉ ሲባል ቁጥሩ ቀላል የማይባል ሰው በፍርድ ቤቱ ግቢ ተሰብስቦ ድጋፉን ሲገልጽ እንደነበር ጠቁመው፣ የሚያደርገው እንደ ከዚህ ቀደሞቹ በሰላም አለመጠናቀቁ ነው ይላሉ። ይሄ ሲሆን ህዝቡ እየተበተነ መልሶ ጋብ ሲል እንደገና መጥቶ እዚያ አካባቢ እየጠበቀ እያለ መከላከያዎች መጡ። ሲመጡ እንግዲህ በአንድ መስመር ብቻ እስከ አምስት ያሉ ኮማንዶዎች መሆናቸውን ካለባበሳቸው ገመድ ብሳቸው ላይ ገመድ መያዙ እና ከያዙት መሳሪያ አንጻር ሴትም ጭምራለች። እንደዚህ አራት፣ አምስት፣ ስድስት የሚሆኑ ኮማንዶዎች ከፊቱ ነው። ቀሪው ድሽቃ ምናምን የያዙት ናቸው። ከፊት ያሉ ስናይፐር፣ ቀሪው ክላሽ የያዘው ደግሞ ከእነሱ ጀርባ ሆነው ወደ ፍንትኑ መጡ። ወደ ፍርድ ቤቱ ፍርድ ቤቱ ከበቡት። እነሱ በተመሳሳይ ሰዓት ፒያሳ ላይ አንድ ልጅ ማተመታ ማዲያም ይሰራ ልጅ ማለት ነው። ፎቶግራፉም ፖስት ተደርጓል እስከነቱታው ቱታው፣ በጣም በሚያሳዝን ሁኔታ የስራ ሰው መሆኑ እስከነቱታው ተመቶ ነው፣ ወድ ፎቶ ላይ ያየ ነው። ሌላም ቆስሏል። ከዛ ቀጥሎ ህዝቡ ይሄ ለምን ሆነ እያለ በተለያየ መንገድ ያው ተቃውሞ መግለጽ ሲጀመረ አካባቢው በሙሉ ጎማ እየጣለ መንገዶችም እየተዘጉ እንትን ያለ ነው። ግን እስካሁንም በህዝቡ በኩል አንዳች ወሰደው እርምጃ እንደሌለ የሚያሳየው መከላከያዎችን ላይ ሆነ ማንም የጸጥታ ኃይል ላይ የደረሰ የሚባል ጉዳት የለም። የታጠቀ ኃይል እኛ ጋር የለም። ህዝቡ ሰላማዊ ነው። አሁንም እጆቹን ኦሮሞ ወንድሞቻችን ላይ ሰልፎች ላይ እንድናደርጉት ልክ እንደዛ እጁን ወደ ላይ ከፍ አድርጎ ያን ምልክት ነው እያሳየ ነበሩ። የአማራ ክልል መንግስት የኮሚኒኬሽን ጽህፈት ቤት ዳይሬክተር አቶ ንጉሱ ጥላሁን ግርግር በመሆኑ የተጣራውን ነገር ማግኘት እንደማይቻል ገልጸው እኛ እስካነጋገር ናቸው እስከ ምሽቱ አስራ ሁለት ሰዓት ድረስ ክልሉ ያለው መረጃ ነው ያሉትን ገልጸውልኛል። እንግዲህ ጎንደር የመጀመሪያ ላይ የሆኑ ሰዎች ወጣቶች፣ በተለይ በብዛት ወጣቶች ያሉበት ኮሎኔል ደመቀ ወደ እንትን ለፍርድ ማለት ወደ ፍርድ ቤት ይቀርባሉ የሚል መረጃ አለ በሚል በሶሻል ሚዲያውም በምንም በማህበራዊ ሚዲያውም ቅስቀሳ ነበረ እና እዛ ፍርድ ቤት አካባቢ ሄደው ነበር። በእርግጥም እሳቸው ለፍርድ ቤት አልቀረቡም፣ ግን ያው ሄደው ነበር። እዛ ሄደው በነበረው ሂደት የፀጥታ ኃይሉም እንትኑን ወደ ፍርድ ቤት እንዳይገቡ ወጣቶቹ እና እንዲመለሱ የተለያዩ ሙከራዎችን አድርጉ ነበር። ይህን ሙከራ ጢስም ለመከላከል ሞክሮ ነበር እና በዚህ መሀል ግጭት ተፈጥሯል። በዚህ ግጭት እስካሁን ባለው መረጃ የአንድ ሰው ሕይወት ጠፍቷል፣ ንብረትም ወድሟል። የሆቴሎች፣ ሱቆች አልፎ አልፎ የመንግስት ተቋማት ላይም እንደዚሁ ድንጋይ በመወርወር ንብረት ማጥፋት ተከስቷል ማለት ነው። አቶ ንጉሱ አክለው እንደገለጹት ፖሊስ አስለቃሽ ጭስ መተኮስ የጀመረው ድንጋይ ከህዝቡ በኩል በመወርወሩ ነው ያሉ ሲሆን ዝርፊያው የተጀመረው ደግሞ በስተ መጨረሻ አካባቢ ነው ብለዋል። ያነጋገርናቸው ነዋሪዎች ህዝቡ በሰላማዊ መንገድ ተቀምጦ እያለ እንባ አምጪ ጢስ በመወርወሩ ምክንያት ግጭት መጀመሩን እንደገለጹልን ጠቅሰን፣ ከክልሉ ውጪ በሆኑ ፖሊስና መከላከያ ተኩሱ ተከፍቶብናል ማለታቸውን አያይዘን ጠይቀናቸው ነበር። ማንም ይሁን ማን የጸጥታ ኃይሉ ህዝባዊ ነው። የህዝብን የንጹሀንን ህይወትና ሀብት ንብረት የመጠበቅ ግዴታ ያለበት መንግስት የሚያስተማራው ያለው እንዲያውም አሁን ህዝቡ እየጠየቀ ያለው መንግስት አሳልፎ መስጠት የለበትም፣ ትዕግስቱ በዝቷል፣ ስለዚህ ይሄንን ነገር ያስታግስልን ነው የሚለው እና የዚህ ክልልና የዛ ክልል የሚለው ባለበት ሁኔታ የሚከብደው የጎንደርንና አካባቢውን ሰላም የማስጠበቅ የጎንደርን ህዝብ ጥያቄ የሰላም ጥያቄ የመመለስ ያለመመለስ ጉዳይ ነው። የጎንደርን ህዝብ የሰላም ጥያቄ መልሶ አገሩን አረጋግቶ ከጎንደርና አካባቢው ህዝብ ጋር ጥያቄ ሲያነሳቸው የነበሩ ጥያቄዎች ቁጭ ተብሎ አንድ ላይ ሆኖ ከህዝቡ ጋራ የሚፈቱበትን ድባብ መፍጠር ስለሆነ ይሄ ዝርዝር እከሌ ገባ እከሌ ወጣ የሚባል ነገር ሊመጣ አይችልም ማለት ነው። በዚህ ሰዓት የሰዎች ሀብት ንብረት እየተዘረሰና እየወደመ ባለበት ሰዓት ጸጥታ ኃይሉ ሰላም የማስከበር የትኛው በኩል ስምሪት እንዲኖረው ሰላም የማስከበር ግዴታም ኃላፊነትም ስላለበት ማለት ነው። አቶ ክንዱሽ ሀጎስ በበኩላቸው በዛሬው ዕለት ይህ ሁኔታ እንዲፈጠር ምክንያት የሆነው ቀድሞ አስለቃሽ ጢስ የተኮሰው አካል ነው ይላሉ። ህዝቡን አረጋግቶ በአሳማኝ በሆነ ሎጂካል ሆኖ መመለስ እየተቻለ እንደ ከዚህ ከቀደሙ በቃ አሁን ተብሎ ወደ አስለቃሽ ጢስ እንትን ማለት ከዛ መከላከያ እንዲገባ መደረጉ ያ ከዛ በኋላ በመጣ ውልቂት ተጠያቂ መከላከያ እንዲገባ ያዘዘው አካል ብቻና ብቻ ነው። አሁንም ከዚህ በኋላ ለሚመጣ ማንኛውም ሰብአዊ ሆነ ቆሳዊ ይሰራ ተጠያቂ ሊሆን የሚችለው መከላከያ እንዲገባ ያደረገ አካል ነው ባይነኝ ያነጋገርናቸው ነዋሪዎች እንደሚሉት በዛሬው የጎንደር ውሎ የአራት ሰው ህይወት ማለፉን፣ ቁጥሩ ያልታወቀ ሰው መቁሰሉንና በአይናቸው የተመለከቱት ግን የአንድ ሰው አስክሬን እንደሆነ ይገልጻሉ። ንብረቱ ወድሟል። መንገዶች በድንጋይና በእንጨት ተዘግተዋል። የመኪና ጎማ እየተቃጠለ ከተማው በጭስ ተሞልቷል። አቶ ንጉሱ በበኩላቸው እንዲህ ያሉ ግጭቶች እንዳይፈጠሩ ህብረተሰቡ ወጣቶችን በመምከርና በማረጋጋት ከፍተ ከፍተኛ ሚና መጫወት አለበት ካሉ በኋላ የጠፋውን የሰው ህይወትና ንብረቱን በተመለከተ ወደፊት የተጣራ መረጃ እንሰጣለን ብለዋል። የአዳመጣችሁት ወቅታዊ የኢትዮጵያን ጉዳይ የተመለከተ ነበረ። ወደ ደቡብ አፍሪካ ጉዳይ ወደ ደቡብ ሱዳን ጉዳይ እናልፋለን። የአፍሪካ የኢጋድ አባላትና የሌሎችም ሀገሮች መሪዎች ለደቡብ ሱዳን ችግር እልባት ለመስጠት በአዲስ አበባ የጀመሩት ስብሰባ ማምሻውንም ቀጥሏል። የአማጽያኑ መሪ ሪያክ ማቻር ተወካዮች ሀገሮቹ ጣልቃ ገብ ጦር እንዲልኩ ጥሪ እያቀረቡ ነው። የሪያክ ማቻር ቀኝ እጅና ዋነኛ ተደራዳሪ የነበሩት ጀነራል ታባል ድንጋይ የሽግግር መንግስቱን ተወክለው መገኘታቸውም የስብሰባው መነጋገሪያ እንደሚሆን ተገምቷል። እስክንድር ፍሬው ዘገባውን ልኳል። የኢጋድ አባላትና የሌሎችም ሀገራት መሪዎች በአዲስ አበባ የተሰባሰቡት የደቡብ ሱዳን የሰላም ሂደት ይበልጥ በተወሳሰበበት ወቅት ነው። ብሔራዊ አንድነት የሽግግር መንግስት ሲመሰርቱ ሁለት የነበሩት ዋነኛ ተቀናቃኞች አሁን ሶስት ሆነዋል። ሁሉም የተጀመረው እንደ አውሮፓውያን አቆጣጠር ሀምሌ ስምንት ቀን በሽግግር መንግስቱ ፕሬዝዳንት ሳልቫኪር ማያርዲትና በአማጽያኑ መሪ ዶክተር ሪያክ ማቻር ኃይሎች መካከል ውግ ውጊያ ሲከፈት ነው። ለደህንነታቸው የሰጉትና መኖሪያ ቤታቸው በፕሬዝዳንት ኪር ኃይሎች መደብደቡን የገለጹት ሪያክ ማቻር ዋና ከተማዋን ለቀው ስደት የገቡት ከዚህ በኋላ ነው። እርሳቸውን በመወከል የተገኙት ጎይ ጆይል ዮል ይህንኑን ያብራሩት ዛሬ እዚህ እንዲገኙ መኝ ነበር። እንደ አውሮፓውያን አቆጣጠር ከሐምሌ 11 ጀምሮ የመንግስት ኃይሎች ሄሊኮፕተሮች፣ ታንኮችና ሌሎችም ዶክተር ማቻርን እያሳደዱ ነው። ነገር ግን በጁባ ዙሪያ ነው የሚገኙት። እርሳቸው በጁባ ጫካዎች ውስጥ ራሳቸውን እየተከላከሉ ነው መተላለፊያ ካገኙ እዚህ ይመጣሉ ነው ያሉት። እናም ዶክተር ማቻር ጁባን ለቀው እንደሄዱ ፕሬዚዳንት ሳልቫኪር ማያርዲት በምትካቸው ሌላ ተቀዳሚ ምክትል ፕሬዚዳንት ሾመዋል። ተሿሚው ደግሞ የዶክተር ማቻር ቀኝ እጅና ዋነኛ ተደራዳሪ የነበሩት ጀኔራል ታባንደንጋይ ናቸው። ጀኔራሉ ሹመቱን መቀበላቸው በቀድሞ አለቃቸው ላይ ክህደት እንደፈጸሙ እንደሚቆጠር ሚስተር ዮል ይናገራሉ። ጀኔራሉ እኛን ወክለው በሽግግር መንግስት ውስጥ መቀመጥ አይችሉም ነው ያሉት። እንደ እርሳቸው እምነት የሽግግር መንግስቱን ቢሆን እንደፈረሰ ይቆጠራል። የደቡብ ሱዳን መንግስት ቃል አቀባይ ማይክል ማኩ ሉዌዝ ግን በዚህ ሀሳብ አይስማሙም። እነዚህ ሰዎች የሪያክ ማቻር ደጋፊዎች ናቸው። እነዚህ በጁባ ፕሬዚዳንታዊ ቤተ መንግስት ያልተሳካ መፈንቅለ መንግስት ያካሂዱ ናቸው። ከዚህ በኋላም የተቃዋሚው ጎራ አካል አይደሉም። ምክንያቱም የተቃዋሚው አመራር በጁባ ነው የሚገኘው። ሪያክ ማቻርም የዚህ ቡድን አባል አይደሉም የሰላም ስምምነቱም አይመለከታቸውም ነው ያሉት። የሪያክ ማቻር ደጋፊዎች ግን ስብሰባ የተቀመጡት የኢጋድ መሪዎች ለጀኔራል ታባን ደንጋይ እውቅና እንዲነፍጉ እየጠየቁ ይገኛሉ። ጣልቃ ገብ ጦር እንዲልኩም እየወተወቱ ነው። የደቡብ ሱዳን መንግስት ባይቀበለውም የመሪዎቹ ስብሰባ አሁን ማምሻውንም ቀጥሏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮ ከአዲስ አበባ አመሰግናለሁ። እስክንድር። ወደ ዚምባብዌ ይወስደናል ተከታዩ ዘገባ። ዚምባብዌን ለረጅም ዓመታት የመሩትን ፕሬዚደንት ሮበርት ሙጋቤን በመቃወም የተካሄዱና ሀገሪቱን ከዳር እስከ ዳር ያጥለቀለቁ የሰልፍ ማዕበሎችን ስታስተናግድ ሰንብታለች። ሴባስቲያን ሞፉ ከዋና ከተማይቱ ሐረር ዘግቧል። አሉላ ከበደ ያቀርበዋል። የፕሬዚዳንት ሙጋቤ መንግሥት የዜጎችን የሰብአዊ መብት ያከብርና ወደ ከፋ አዘቅት እያመራ ያለውን የአገሪቱን የምጣኔ ሀብትም እንዲያንሰራራ ያደርግ ዘንድ በመጠየቅ ነው። ዚምባብያውያን ካለፈው የሰኔ ወር አንስቶ ያለማቋረጥ ወደ አደባባይ በመጉረፍ ላይ የሚገኙት መንግሥት የገጠመውን ስር የሰደደ የገንዘብ እጥረት ለማስታገስ አዲስ የግምጃ ቤት ሰነድ ለማስተዋወቅ ለፊታችን ጥቅምት ወር የያዘውን እቅድ በመቃወምም። ሐራሪ ላይ የወጣውን ሰላማዊ ሰልፈኛ ለመበተን ፖሊስ ከትላንት በስቲያ ረቡዕ በወሰደው እርምጃ በርካታ ሰዎች መቁሰላቸው ተዘግበዋል። ቄስ ኢቫን ማዋራሬ በማኅበራዊ መገናኛ ብዙኃን ሃሽታግ የዚህ ሰንደቅ ዓላማ እንቅስቃሴ ዚስ ፍላግ ሙቭመንት የተሰኘ መሪ ቃል አንግበው የተቃዋሚው መሪ ሆነው ብቅ አሉ። በትላንትና ዕለት በማኅበራዊ መገናኛ ብዙኃኑ ላይ በወጣዊ ቪዲዮ ምስል እንደ ተደመጡት የተቃውሞ እንቅስቃሴው በነገ ዕለት የዝምባቤ ብሔራዊ የክሪኬት ቡድን ከኒውዚላንድ ጋር በአገሪቱ ሁለተኛዋ ትልቅ ከተማ ቡላዋዮ ላይ በሚጋጠምበት ወቅት አዲስ ምዕራፍ ይጀመራል ብለዋል። ሰላሳ ስድስተኛው የተሰኘው ግብ ሲቆጠር እኔና እናንተ የሙጋቤን የሰላሳ ስድስት ዓመታት አገዛዝ ለማሳየት ተነስተን እንቆማለን። እስካሁን ዝም ብለን ቆይተናል። አሁን ግን እንነሳለን። ተነስተንም የዚምባብዌን ብሔራዊ መዝሙርን እንዘምራለን። ዝም ሊያሰኟችሁ አይቻላቸውም። የዚምባብዌን ብሔራዊ መዝሙር በመዘመራችሁ ሊያስረዋችሁ አይችሉም። የክሪኬት ጨዋታውን የሚያሳይ የቴሌቪዥን ጣቢያ በሙሉ ይህንን ያስተላልፋል። የዚምባብዌ መንግሥታዊ የቴሌቪዥን ማሰራጫ ካሜራዎች ዐይኖች፣ ምስላችሁ እንዳይታይ ፊታቸውን ያዞሩ ይሆናል። ድምፃችሁን ሊያጠፉ ግን አይቻላቸውም። መዋራሬ ተወንጅለውበት የነበረው የፕሬዚዳንት ሙጋቤን መንግስት በኃይል የመገልበጥ ሙከራ ክስ ባለፈው ወር እንደተነሳላቸው ወደ ጎረቤት ደቡብ አፍሪቃ ኮብልለዋል። ታፋድዟ ሙጋዋዲ የገዢው የዛኑ ፒኤፍ የወጣት ክንፍና የቀድሞ ተማሪዎች እንቅስቃሴ መሪ የነበሩ ናቸው። ይህ አንዳችን ፍሬ ያለው ነገር የለውም። ምክንያቱም አራት ሚሊዮን ህዝብ በፌስቡክ አሊያም በዋትሳፕ ማኅበራዊ መገናኛ ብዙሐን አታንቀሳቀስም። በእነኚህ ማኅበራዊ መገናኛዎች በፖለቲካው ላይ ተጨባጭ ለውጥ አታመጣም። እንደሚመስለኝ በመንግሥትና በገዥው ፓርቲ ላይ የተነጣጠረ ውጥን እንጂ ሌላ አይደለም። ሕግ አልባ መሆንና ግንዛቤ ማጣትን ከማመላከት በስተቀር ከዚህ የሚወጣ አንዳችም ፍሬ የለም። ሙጋዋዲ ይህን ይበሉ እንጂ የዘጠና ሁለት ዓመቱ የረዥም ጊዜ የዝምባብዌ መሪ ሮበርት ሙጋቤ ከገዛ ፓርቲያቸው አባላት ጭምር ተቃውሞ እየገጠማቸው ነው። አምባገነን ሲል የገለጣቸው ሙጋቤን ለ36 ዓመታት የዘለቀው አገዛዛቸው እንዲያበቃ የጠየቀውን የዝምባብዌ ብሔራዊ ጦር አርበኞች ቡድን አራት አባላት ዛኑብ ሄፍ በያዝነው ሳምንት አባሯል። አራቱ ሰዎች ከታሰሩ በኋላ በዋስ ተለቀዋል። የፕሬዚዳንቱን ስልጣንና ኃላፊነት ለማሳነስ በመሞከርም ክስ ይጠብቃቸዋል። ተንታኞች እንደሚሉት ታዲያ በእጅጉ እያሽቆለቆለ የመጣው የአገሪቱ የምጣኔ ሀብት ይዞታ ድርቅና የሚያደርገውን የማያውቅ በሚመስለው የሙጋቤ መንግሥት አመራር ድቅመት ይባባስ እንጂ የግድ የሙጋቤ መንግሥት ማብቂያ አመላካች አይደለም ነው የሚሉት። አሁንም ነገሮችን የማስተካከል እድል አለው። ቀደም ሲል በዜናው ላይ ባጭሩ ያሰማነው የመጨረሻ ዘገባችን ይሆናል። የኦሎምፒክስ ጨዋታዎች የሰላሳ አንደኛው የኦሎምፒክስ ጨዋታዎች ብራዚሏ ግዙፍ ከተማ ሪዮ ዲ ጄኔሮ ማራካና ስታዲየም ዛሬ ምሽት በሚካሄድ የመክፈቻ ስነስርዓት በይፋ ይጀመራል። ኦሎምፒክ ደቡብ አሜሪካ ውስጥ ሲካሄድ ለመጀመሪያው የሪዮ መሆኑ ነው። ጃዋሽ ፋዚክ ያጠናቀረውን ዘገባ ቆንጅታ ታቀርባለች። በብራዚሉ ኦሊምፒክስ መቃረቢያ ሳምንታትና ቀናት የዜና ማሰራጫዎች ዋና ትኩረት ሆኖ የሰነበተው ያስተናጋጀዋ የሪዮ ዲጀኔሮ የውሃዋ ቁሻሻነት የጎዳና ላይ ሁከቶቹና የሩሲያ አትሌቶች ያበረታች መድኃኒት ተጠቃሚነት ቅሌት እና ሌሎችም ችግሮች ነበሩ። አሁን ታዲያ አዘጋጆቹ በመክፈቻው ስነ ስርዓት ያንን ምዕራፍ ተሻግረን የሪዮን ሌላ ገጽታ እናሳይበታለን የሚል ተስፋ ሰንቀው ነው የተነሱት። የመክፈቻው ስነ ስርዓት ብራዚልን ተጭኗት የቆየውን ድብርት የሚያላቅቅ መድኃኒት ይሆንላታል ብዬ ተስፋ አድርጋለሁ ይላል ከመክፈቻው ዝግጅት ዲሬክተሮች አንዱ ፈርናንዶ መሬሌስ። ብራዚላውያን ይህንን የመክፈቻ በዓል ሲያዩ እንዲህ ነው እንጂ እኛኮ፣ ግሩም ሰዎች ነን። በተለያዩ ዘሮችና ብሔረሰቦች ስብጥር በአንድነት የምንኖር ህዝብ፣ ጦርነት ውስጥ ገብተን የማናውቅ ሰላማዊዎች፣ ህይወትን ማጣጣም የምናውቅ ደስተኞች ነን እኮ እንደሚሉ እተማመናለሁ፣ ሲልም አክሏል። ብራዚሊያዊው ሜሬሊስ ለላቁ የፊልም ስራዎች ለሚሰጠው ለታላቁ የኦስካር ሽልማት ለመታጨት የበቃውንና ፈቬለስ ስለሚባሉት የሪዮ አደገኛና የቆረቆዙ ቀበሌዎች አኗኗር የሚያሳይ ሲቲ ኦፍ ጋድ የተባለ ፊልም ዲሬክተር ነው። ለኦሊምፒክስና ለፓራሊምፒክስ አራት የመክፈቻና የመዝጊያ ስነ ስርዓቶች ዝግጅት የተመደበው በጀት 56 ሚሊዮን ዶላር ገደማ መሆኑን ይናገራል ፈርናንዶ ሜሬሊስ። የ2008 የቤጂንግ ኦሊምፒክስ በጀት በ20 እጥፍ የበለጠ እንደነበርም ያስታውሳል። ታዲያ በጀታችን ይነስ እንጂ ዝግጅታችን በጠቅላላው ግሩም ነው የሚሆነው ይላል። በዓለም ዙሪያ ከሶስት ቢሊዮን በላይ ተመልካቾችን ይስባል ተብሎ የሚጠበቀው የሪዮ ኦሊምፒክስ ድንቅ ሙዚቃዋን ቦሳኖቫን ከሳምባ ዳንስዋ ጋር በደጅ ሙዚቃ ድግሶች ያስተዋውቅላታል። በዘንድሮ ኦሊምፒክስ ከበርካታ ሀገሮች የሆኑ ስደተኞች አትሌቶች በኦሊምፒክስ ታሪክ ለመጀመሪያ ጊዜ ይሳተፋሉ። የስደተኞችን ስቃይና እንግልት አጉልቶ ለማሳየት ይጠቅማል ተብሎ ተጠብቋል። ኢትዮጵያዊው ዮናስ ኪዳነን ጨምሮ ደቡብ ሱዳናዊ፣ ከዲሞክራሲያዊት ኮንጎና ከሶሪያ የሆኑ ስደተኞች በጠቅላላው ስድስት ወንዶችና አራት ሴቶች ያሉት ቡድን በሩጫ በዋናና በጁዶ ውድድሮች የሚካፈሉ ሲሆን በመክፈቻው ስነ ስርዓት ላይ የኦሊምፒክስ ባንዲራን ይዘው በሰልፍ ያልፋሉ። ሶሪያዊቱ ዋናተኛ ዩስሪ ማርዲኒ ባለፈው ዓመት ነሐሴ ወር ላይ ከሶሪያ ወደ ግሪክ በትንሽ ጀልባ አገር ጥላ የተሰደደች ነች። ጀልባው ሊገለበጥ ሲል ማርዲኒና እህቷ ዘለው ይወርዳሉ። ጀልባውን እየጎተቱም ከሶስት ሰዓት ተኩል በላይ ዋኝተው ራሳቸውንና በጀልባው ላይ የነበሩትን መዋኘት የማይችሉ በርካታ ስደተኞች ከሞት በማትረፍ ግሪክ የደረሱ መሆናቸው ተነግሯል። ማርዲኒ አሁን ጀርመን ውስጥ ልምምድ በማድረግ ላይ ነች። በሩሲያና የአትሌቶቿ ጉልበት ሰጪ ተጠቃሚነት ቅሌት ጉዳይ ደግሞ ዓለም አቀፉ የኦሊምፒክስ ኮሚቴ 271ዱ አትሌቶቿ እንዲወዳደሩ በመፍቀዱ እፎይታን አግኝታለች። አይኦሲ ይህን ውሳኔ የሰጠው ትናንት ሐሙስ ማታ የኦሊምፒክስ ችቦ ከመለኮሱ ጥቂት ሰዓታት ቀደም ብሎ ነው። ይሁን እንጂ አሁንም አንድ መቶ አስራ ስምንቱ ሩሲያውያን አትሌቶች ላይ እገዳው እንደ ጸና በመሆኑ ለኦሊምፒክ ካሰለፈቻቸው አትሌቶች ቁጥር ከሺ ዘጠኝ መቶ አስራ ሁለት እንደ ኤሮፓውያን አቆጣጠር ወዲህ ያሁኑ ከሁሉም ዝቅተኛ መሆኑ ተነግሯል። እንግዲህ በኦሊምፒክ ላይ ለምትሳተፉ የኢትዮጵያ አትሌቶች ሁሉ መልካም እድል እንመኛለን። እንዲሁም ለሁሉም መልካም እድል እንመኛለን። መቼም የኦሊምፒክ ጨዋታዎች ናቸው፣ የሰላም የፍቅር መድረክ ነው። ሁሉም የድርሻውን የጥረቱን ያገኛል። በዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት ተኩል እስከ ምሽቱ ሁለት ሰዓት በ19 ሜትር ባንድ በ68 እና በ49 ሜትር ባንድ በ15580 ኪሎ ሄርዝ አጭር ሞገድ እና በናይል ሳት ቪኦኤ 2 24 ላይ እዚያውኑ ናይልሳት የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርስ መካከለኛ ሞገድ ላይም ታገኙናላችሁ። በኢንተርኔት አማሪክ ቪ ኒውስ ዳት ካም ላይ እንገኛለን። በፌስቡክና ትዊተር ቪኦኤ አማሪክ ብላችሁ ተከታተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናውም ማግኘት ትችላላችሁ። ለካናዳና ለሌላው የአሜሪካ ሀገሮች 6415252020 ለእንግሊዝና ለሌሎች አውሮፓ ሀገሮች አድማጮቻችን 4433 0012288 ናቸው ቁጥሮቹ። በተጨማሪም በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ሞቢ ኤምኦቢአይ ላይ እንገኛለን። ለሞባይል ስልኮቻችሁ ደግሞ ለታብሌቶቻችሁና መሰል መሳሪያዎቻችሁም የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የሳተላይት አድራሻችን ዩተልሳት ነጭ ሳተላይቷ 77 ዲግሪ ምዕራብ፣ 353 ዲግሪ ምስራቅ ላይ ትገኛለች። ትራንስፖንደሩ ኢ36 ነው። ዲኤል ፍሪኩዌንሲው ወይም ሞገዱ 12 ሁለት ነጥብ ሶስት ዘጠኝ ዘጠኝ ጊጋሄርትዝ ነው። ኤፍ ኢሲ አምስት ስላሽ ሲክስ አምስት ዝባር ስድስት ማለት ነው። ሲምበል ሬቱ ሀያ ሰባት ነጥብ አምስት ነው። ዲኤል ፖላራይዜሽኑ ቨርቲካል ነው። ቨርቹዋል ቻናል አርባ አንድ ሰላሳ ሁለት ቪኦኤ ሀያ አራት ነው። ክቡራትና ክቡራን አድማጮች ስናስተናግዳችሁ አብረናችሁ የቆየ ነው። በቴክኒሻን በቴክኒኩም በመሪያዋን በኩል ቴክኒሽያን ኦድሬስ ሬጅስ ነው። መሪዋ ብርሃን ኃይሉ ነች። አስተናጋጆቻችሁ ሰሎሞን አባተና አዲሱ አበበንን ሙዚቃ ንጋዝ አዲሱ ልክ ነው። የብሩክታዊት ጌታሁን ቤቲ ጂን የዘንባባ ቀለበቴን ነው

I'm here. ብሩክታዊት ጌታሁንን እናመሰግናለን። የዘንባባ ማረት ቀለበት ቀለበት እናመሰግናለን። ክቡራትና ክቡራን አድማጮቻችን እስከ ምሽቱ አራት ሰዓት አብረን እናምሽ። ከእናንተ ከመጡ አስተያየቶች ለአሁን ሰዓት ያዘጋጀናቸውን ነው። እናንተ ፕሮግራም አዳማጭ ነኝ እና ሰሞኑን ካዳመጡት ነገሮች በጣም የገረመኝ የገረመኝ ነገር ቢሆን በእነዚህ ኢትዮጵያን ወክለው በብራዚል የሚካፈሉት ኢትዮጵያውያን አትሌቶች ትናንትና በእናንተ ቪኦኤ ላይ ቀርበው ቃለ መጠይቅ በሚያደርጉበት ሰዓት ላይ በትራይባል ቋንቋ ያንን አጭር ምንስ ሲያደርጉ አይቼ በጣም ነው የገረመኝ፣ በጣም ነው ያዘንኩት። ምክንያቱም ኢትዮጵያ ማለት አንድ የተጠቃለለች ትራይባል ያልሆነች ናሽናል የሆነች ሀገር ነች፣ ብሔራዊ ሀገር እና ኦሮሞም፣ ሶማሌም፣ ሀዲያም፣ ከፋውም፣ አማራውም፣ ትግራይም ሁሉም በሙሉ ተሰባስበው የሚኖሩበት እና የመግባቢያ ቋንቋቸውም አማርኛ ነው። አማርኛ የችኮ መጨቆኛ ቋንቋ ከቶ እንዳልሆነ ማወቅ አለባቸው። በአፍሪካ ውስጥ አንድና አንድ ነፃ የሆነ ቋንቋ ቢኖር እሱ ነው እና አሁንም በአሜሪካን ውስጥም በስቴትም ደረጃ ሆነ በፌደራል ደረጃ የምንጠቀምበት ቋንቋ ነው። እዚህም አሜሪካ ማለት ነው። ግን እነዛ ኢትዮጵያን ህዝብ ወክሎ የመጡ ሰዎች ትናንትና ይናገሩ የነበሩ በኦሮምኛ ነው። ከኦሮሞ ጋራ ምንም ችግር የለብኝም። ነገር ግን ቋንቋው መሆን የነበረበት ብሔራዊ ቋንቋ አማርኛ እንጂ ያንን ያደረጉት በሙሉ ጠቅላላውን የኦሮሞ ህዝብ ሲወክላቸው በኦሮሞያ ያንን ምንም ችግር የለብኝም። ግን ኢትዮጵያን እስከ ወከሉ ጊዜ ድረስ ለኢትዮጵያውያኖች ሁሉም መናገሪያ ብሔራዊ ቋንቋ ማለት የተለያዩ ትራይቦች የመግባቢያ ቋንቋ ማለት ነው አማርኛ ያንን ማድረግ ሲገባቸው እናንተም ያንን አሳልፋቸው በማድረጋችሁ ትንሽ ቅሬታል። በዚህም ለማለት ነው። አመሰግናችኋለሁ። ተሰማችሁኝ፣ ተስፋ ነኝ። ስለ አስተያየቶቻችሁ እናመሰግናለን። ክቡራትና ክቡራን አድማጮች፣ ተዘዋዋሪው የስልክ መስመራችን 2022059942 ነው። የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ነው። ከምሽቱ ሶስት ሰዓት ከአርባ ዘጠኝ ደቂቃ ሆኗል አዲስ አበባ ላይ። ዋሽንግተን ዲሲ እና አካባቢዋ ደግሞ አርብ ሐምሌ ሀያ ዘጠኝ ሁለት ሺ ስምንት አመተ ምህረት ከቀም ስምንት ሰዓት ከአርባ ደቂቃ እየሆነ ነው ከሀምሳ ደቂቃ እየሆነ ነው። ይቅርታ አመሰግናለሁ። እኛ አዲሱ አንተም ተራህን ጠብቅ። አሁን አስተካከልከኝ፣ አመሰግናለሁ። ወደ ተከታዩ ዝግጅት እናልፋለን። በ19፣ በ22 ና በ25 ሜትር ባንድ የሚተላለፍላችሁን ስርጭት ነው የምታደምጡት። ናይል ሳት ላይ ማለን ቪኦኤ 24 ላይ አፍሪካ በጋዜጦች አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኮረብታዎችን ቆፍሮ የእርሻ መሬት እንዲሆነ ያደረገው የትግራይ መንደር ህዝብ፣ በደቡብ ሱዳን የምክትል ፕሬዝዳንትነት ቦታ ላይ የተፈጠረውን ትርክ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። ዘ ጋርዲያን ጋዜጣ ድረገጽ ላይ የወጣ ጽሑፍ ኢትዮጵያ ውስጥ የተራቆቱ መሬቶችን መልሶ ለማልማት የሚደረገው ጥረት ወጣቶችን ከስደት የማዳን ውጤት እየታየበት መሆኑን ያመለክታል። ከቅርብ ዓመታት ወዲህ ከሳውዲ አረቢያ ከተባረሩት 160 ሺህ ኢትዮጵያውያን አንዱ የሆነው ካሕሳይ ገብረ ጻድቅ ከቤተሰቡ ዘጠኝ ልጆች አንዱ ሲሆን በትግራይ ክልል የሚገኘው ቤተሰቡ ያለው መሬት አነስተኛ እንደሆነና ትምህርቱን ካጠናቀቀ በኋላ ስራ ለማግኘት እንዳልቻለ ጽሁፉ ገልጿል። ከዚያም ከጓደኞቹ በሰማው ጥሩጥሩ ወሬ ምክንያት ለመሰደድ እንደወሰነ ዘገባው ጨምሮ ገልጿል። 170 የሚሆኑ ሴቶችና ወንዶች ህገወጥ ሰው አሸጋጋሪዎችን ተከትለው ከአንድ ወር በላይ ለሆነ ጊዜ ሌትና ቀን በእግር እንደተጓዙ አንዳንዴም ደላሎቹ ራሳቸው ይጣሉ እንደነበር ካሳይ ገልጿል። በአሁኑ ወቅት ወደ ሀገሩ ተመልሶ ገርገራ በተባለው ትግራይ ክልል ውስጥ ባለው የትውልድ ቦታው የሚገኝ ሲሆን የተራቆተውን መሬት ለማልማት የሚደረገው ጥረት በአገሬ ለመቆየት ያስችለኛል የሚል ተስፋ እንዳለው የጋርዲያን ጋዜጣ ድረገጽ አውስቷል። እሱና አራት ከስደት የተመለሱ የሚገኙባቸው አስራ አምስት ሰዎች በአካባቢያቸው መሬቶችን መልሶ ለማልማት በሚደረገው ጥረት ለመርዳት ችግኞችንና ለከብት ምግብ የሚሆን ሳር በማምረት ለአርሶ አደሮች ማቅረብ ጀምረዋል። እርሻ ላይ ጠንክረው ከሰሩ ጥሩ ውጤት ይገኝበታል ይላል። ካሳይ ገብረ ጻደቅ በርሀ ሒሸ የተባሉ የ48 ዓመት ዕድሜ አርሶ አደር ደግሞ በአካባቢው ገብቶ በነበረው ከባድ ድርቅ ምክንያት ለመሰደድ ተገደው እንደነበር ገልጸዋል። በስደቱ ወቅት ብዙ ችግሮች ገጥመውናል። አሁን የተረዳነው ነገር እዚህ ቀያችን ላይ በርትተን ከሰራን ወደ ሌላ ሀገር ከመፍለስ የተሻለ እንደሚሆን ነው ማለታቸውን የጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቅሷል። ኢትዮጵያውያን ተመራማሪዎች በአየርላንድ የረድኤ ድርጅት የገንዘብ እርዳታ በኮረብታማ ቦታዎች ላይ እርከን ስለመስራት፣ የዝናብ ውሃ ስለ ማቆር እና ስለሚበቅሉ የዛፍ አይነቶች እያስተማሩ መሆናቸውን ዘገባው ጠቅሷል። ኢትዮጵያ ውስጥ የተራቆት መሬቶችንና ኮረብታዎችን የማልማት ስራ ከተጀመረ የቆየ ቢሆንም ለጋሾችና የትግራይ የእርሻና የተፈጥሮ ሀብት ቢሮ ስራው ዘላቂነትና አምራችነት የተላበሰ እንዲሆን ሲሉ ሳይንሳዊ የሆነ ጥናት እንድናካሄድ ስለጠየቁ ነው ብለዋል ዶክተር ኪሮስ ሃድጉ። ዶክተር ኪሮስ የዓለም የእርሻና ደን ማዕከል የኢትዮጵያ ክፍል ኃላፊ ናቸው። በኮረብታዎቹ ይህን ሁሉ ስራ ለማካሄድ ጥረት የሚደረገው ተራቁተው የነበሩት ኮረብታዎችን አልምቶ መሬት አልባ የሆኑት አርሶ አደሮች የሚታረስ መሬት እንዲያገኙ ለማድረግ መሆኑን ዳጋርዲያን ድረገጽ ላይ የወጣው ጽሁፍ ያወሳል። ለዚህ እንደ ዋና ምሳሌ ተደርጎ የሚታየው ትግራይ ውስጥ የሚገኘው አብርሃ ወአጽብሃ የተባለው መንደር ነው። የአብርሃ ወአጽብሃ ህዝብ ተራቁተው የነበሩ ኮረብታዎችን ቆፍሮ በማስተካከል የእርሻ መሬቶች እንዲሆኑ አድርጓል። የተባበሩት መንግስታት ድርጅት የአብርሃ ወአጽብሓ ህዝብ መንደር ላከናወነው ስኬት እውቅና በመስጠት ከአራት ዓመታት በፊት ሽልማት ሰጥቶታል የአብርሃ ወአጽብሓ ህዝብ 224,000 ሄክታር የሚሆን መሬት መልሶ ለማልማት ችሏል ዛፎች በመተከላቸው የአፈሩ ጥራት ሊሻሻል ችሏል የእህል ምርት ገቢም በጣም ጨምረዋል የመሬት ውሃ አጠቃቀም እየሰራ ነው፣ የጎርፍ መከላከል ስራም ተሻሽሏል፣ የሚሉትን ነጥቦች በመጥቀስ ነው የተባበሩት መንግስታት ድርጅት ለአብርሃ ወአጽባ ህዝብ ሽልማት የሰጠው ይላል የጋርዳን ድረገጽ ዘገባ። የአብርሃ ወአጽባ ህዝብ በውሃ ጦትና በመሬት መራቆት ምክንያት ሲሰቃይ በመኖሩ ወደ ሌላ አካባቢ ወስዶ ለማስፈር ሁሉ ታስቦ እንደነበር ዘገባው አክሏል። በአሁኑ ጊዜ ይህን አካባቢ ትቶ የሚሰደድ ሰው የለም ሲሉ ሁለት የአካባቢ ነዋሪዎች መናገራቸውን ጋርዲያን ድረገጽ ላይ የወጣው ጽሁፍ ጠቁመዋል። ጽሁፉ አያይዞም ኢትዮጵያ የምታካሄደው የተራቆቱ መሬቶችን የማልማት ስራ ገና ብዙ መግፋት ያለበት ገና ብዙ መግፋት ያለበት ጉዳይ ቢሆንም እስካሁን ባለው ጊዜ ያገኘችው ስኬት በዓለም ደረጃ በመሬት መራቆት ምክንያት ከአካባቢያቸው ለመፈናቀል ለሚሰደዱ ሰዎች ተስፋ ይሰጣል ይላል። የኒውዮርክ ታይምስ ጋዜጣ ድረገጽ በበኩሉ ደቡብ ሱዳን ውስጥ ስላለው ሁኔታ ዘገባ አቅርቧል። አዲሲቱ ሀገር ደቡብ ሱዳን ለሁለት ሳምንታት ያህል በግጭት ከታመሰች በኋላ የተደረገው ሹምሽር በፕሬዚዳንት ሳልቫኪርና ምክትል ፕሬዚደንት በነበሩት ተቀናቃኛቸው ሪያክ ማቻር መካከል ያለው ግንኙነት እየተባባሰ ሄዷል ይላል። ደቡብ ሱዳን ሉዓላዊ ሀገር ከሆነች ብዙም ሳትቆይ ወደ አስከፊ የእርስ በርስ ጦርነት የገባችው ሚስተር ማቻር ከሀገሪቱ ፕሬዚደንት ጋር ባላቸው የከረረ ተቀናቃኝነት ምክንያት ነው። ከሁለት ሳምንታት በፊት በሀገሪቱ ግጭት ካገረሸበት ጊዜ አንስቶ ደግሞ ማቻር በድብቅ እየኖሩ ነው። በውጊያው ወቅት ኢላማ ተደርጌ ነበር፣ ለሕይወቴም ያሰጋኛል ይላሉ። በአሁኑ ወቅት አንዳንድ የተናጋው ፓርቲያቸው አባላት ሚስተር ማቻርን የሚተካ አዲስ መሪ መርጠዋል። የማዕድን ሚኒስትር የነበሩት ታባንግ ዴንጋይ ባለፈው እሁድ ሹመትን ተቀብለዋል። የደቡብ ሱዳን መንግስት ቃል አቀባይ ደግሞ ፕሬዚደንት ኪር ሚስተር ደንግን በምክትል ፕሬዚዳንትነት እውቅና እንደሰጧቸው አስታውቋል ይላል የኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሁፍ። ማቻር በሀገሪቱ ተቃዋሚ ወገኖች መካከል ሆነው እንደ ከለላ የሚያገለግሉ ተጨማሪ ዓለም አቀፍ ኃይሎች ካልተመደቡ በስተቀር ወደ ጁባ አልመለስም ብለዋል። የአፍሪካ ህብረትና የተባበሩት መንግስታት ድርጅትም ይህን ሀሳብ ይደግፋሉ። ሪያህ ማቻር ነገ ቢመለሱ ለሀገሪቱ ሰላም የሚያመጣ ከሆነ የምክትል ፕሬዚዳንትነቱን ቦታ በደስታ ለቃለሁ ሲሉ ሚስተር ደንግ መናገራቸውን ዘገባው ጠቁሟል። ይሁንና ሚስተር ደንግ የዓለም አቀፍ ወታደራዊ ኃይል በሀገሪቱ መመደብን እንደሚቃወሙ፣ የሀገሪቱ ፕሬዚዳንትም እንደማይቀበሉት ማስረዳታቸውን የኒውዮርክ ታይምስ ጋዜጣ ድረገጽ ጠቅሷል። ሚስተር ማቻር በበኩላቸው ባለፈው አርብ በወጣው መግለጫ ሚስተር ማቻር በበኩላቸው ባለፈው አርብ በወጣው መግለጫ ሚስተር ደንግን በከሃዲነት ከሰው ከአባልነት አባረዋቸዋል ሲሉ ደጋፊዎቻቸው መናገራቸውን ዘገባው ጠቅሷል። ዴንግን ሚስተር ማቻር ለጊዜው በምክትል ፕሬዚዳንትነት ለመስራት ባለመቻላቸው ክፍት የሆነውን ቦታ ነው የተካሁት ብለዋል። የተቃዋሚዎቹ ሙሉ ድጋፍ እንዳላቸውም ገልጸዋል። ደቡብ ሱዳን ውስጥ ከሁለት ዓመታት በላይ ለሆነ ጊዜ በአስር ሺዎች የሚቆጠሩ ሰዎች ያለቁበት የእርስ በእርስ ጦርነት ያበቃው ቢያንስ በወረቀት ላይ ቢሆንም የሰላም ስምምነት ከተደረገ በኋላ ነበር። ሚስተር ደንግ ከሁለት ዓመታት በፊት አዲስ አበባ በተደረገው የሰላም ስምምነት የማቻር ዋና ተደራዳሪ ነበሩ። ማቻር ደግሞ በሽግግሩ መንግስት ወቅት ምክትል ፕሬዚደንት ሆነው ለማገልገል ጁባ ገቡ። ይሁንና ባለፈው ግንቦት ወር በሁለቱ ወገኖች መካከል እንደገና ውጊያ ከተነሳ በኋላ ሚስተር ማቻርና ወታደሮቻቸው ከመዲናዋ ወጣ ብሎ ወደሚገኝ ቦታ ሸሽተው ተደበቁ። በዛን ወቅት ውጊያም በመቶዎች የሚቆጠሩ ሰዎች አልቀው በሺዎች የሚቆጠሩት ደግሞ ከመኖሪያቸው ተፈናቅለዋል ሲል በኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ዘገባ ገልጿል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አዳንችን እናመሰግናለን ለዘገባው ለአፍሪካ በፕሬስ ማለት ነው አፍሪካ በጋዜጦች ዘገባ ይቻላል። እና አሁን ዝግጅታችን ሊጠናቀቅ ጥቂት ሰከንዶች ናቸው የሚቀሩት፣ እና አጫጭር መረጃዎችን እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር 21 ብር ከ80 ነው ዛሬ የተመነዘረው፣ መሸጫው ዋጋ 21 ብር ከ80፣ መግዣው ዋጋ 22 ብር ከ40 ነበር ለባንኮች ከኢትዮጵያ ሚቴዎሮሎጂ ኤጀንሲ ባገኘሁት መረጃ መሰረት ማምሻውን ነገ ቅዳሜ ሐምሌ 30ና ከነገ በስቲያ እሁድ ነሐሴ አንድ 2008 ዓ ም አዲስ አበባን ጨምሮ በብዙ የሀገሪቱ ክፍሎች ዝናብ ይኖራል። ከፍተኛ ሙቀት 21 ዝቅተኛው 12 ዲግሪ ሴልሽስ ነው የአዲስ አበባ የሚሆነው። ይህ ሳምንት በነገራችን ላይ በርካታ ክንዋኔዎች የተካሄዱበት ነው። አዲሱ በታሪክ ውስጥ በተለይ ኢትዮጵያን ስንመለከት የጣሊያን ፋሽስት ፓርቲ መስራችና የሀገሪቱ መሪ የነበረው ቤኒቶ ሙሶሊኒ ለ20 ዓመታት በስራ ላይ እንዲቆይ ታስበው የነበረ የወዳጅነትና የግልግል ስምምነት ከኢትዮጵያ ጋር የተፈራረመው የዛሬ 88 ዓመት ሐምሌ 26 ነበር። ባለፈው ማክሰኞ ነው የዋለው። የዩናይትድ ስቴትስ የምክር ቤት አባል የነበሩት ሚኪ ሌላንድ ወደ ፉኝዶ ስደተ ችን ለማየት ሲጓዙ ተከስክሶ የነበሩበት አይሮፕላን ያረፉትም 16 ናቸው። 9 አሜሪካውያንና 7 ኢትዮጵያውያን ልክ የዛሬ 27 ዓመት ከነገ በስተያዩላል 27 መልካም እናመሰግናለን ሰለሞን አድማጮቻችን እስከ ምሽቱ አራት ሰዓት አብረናችሁ ቆየን።